ባለፈው ጥሩ ወደ አውሮፓ ከገቡት መቶ ሺህ ስደተኞች ውስጥ ሰማንያ አምስቱ ሺህ ወደ ጣሊያን ነው የገቡት እና እየጨመረ በመሄዱ ጣሊያን ሌሎች ወደቦች ይከፈቱ ካልሆነ በዚህ አይነት መቀጠል አልችልም የሚል ጥሪ በማቅረቧ ኮሚሽኑ አዲስ ተጨማሪ ሀሳቦችን አቅርቦ በነዛ ላይ ነው ዛሬ ውይይት የተደረገው። የቀረበው ሀሳብ ምንድን ነው? አንደኛ ጣሊያንን ማገዝ እንደሚቻል የገንዘብ እርዳታ እንዲደረግ ነው። ሁለተኛ ወደ ጣሊያን እንዲመጡ የሚያደርጉ መንግስታዊ ያልሆኑ እርዳታ ሰጪ ድርጅቶችም አሉ፣ መርከቦች አሉ ያሉላቸውና በነዚህ በእነዚህ አሰራር ላይ ቁጥጥር የሚደረግበት መንገድ እንዲዘጋጅ። ሶስተኛ በሊቢያ ላይ ያለው ተሳትፎ እና ስደተኞችን ለመቆጣጠር ከዚህ ቀደም የተገቡት ውሎችን የበለጠ ተግባራዊ የሚሆንበት መንገድ ላይ ትኩረት ተሰጥቶ እንዲሰራ የሚጎተጉት ነው። ስለዚህ አዲስ ነገር እንኳን ባይሆን ከዚህ ቀደም የተወሰኑት ተግባራዊ እንዲሆኑ እያንዳንዱ አባል መንግስታት የየራሱን ግዳጅ እንዲወጣ የሚያሳስብ ሀሳብ ነው የቀረበው። ከዚህ ቀደምም እንደምታውቀው ገበያው ከሁለት ዓመት በፊት መሆኑ ነው። በርካታ ተሰዳጆች በመጡበት ወቅት የአውሮጳ ሕብረት አባል ሀገራት ስደተኞችን በኮታ የመከፋፈል ሀሳብ ቀርቦ በከፊል የተስማሙ ሀገሮች እንደነበሩ ይታወሳል። ያ ግን ምን ያህል ተግባራዊ ሆኗል? ይሄ በአዲስ መልኩ የቀረበውስ ሀሳብ ምን ያህል በተጨባጭ ተግባራዊ ይሆናል? በተለይ ጣሊያንና ግሪክን ለመርዳት እንዳልሽው ከዚህ ቀደም መቶ ስልሳ ሺህ ስደተኞችን በየሀገሮችን ለማከፋፈል የተወሰነው ውሳኔ አሁንም በተለይ የምስራቅ አውሮፓ ሀገሮች ፖላንድና ሃንጋሪ እንደተቃወሙት ነው። በእነሱም ላይ የአውሮፓ ኮሚሽን እርምጃ ወስዳለሁ የሚል ሀሳብ አቅርቦ እሱ እንዳለ ነው። እንደተባለውም ደግሞ ተጨማሪ ወደቦችን የመክፈቱ ሀሳብም እሱም የሚስማሙበት ባለመሆኑ የሚነሳ አይደለም። የተነሳውና አሁን ተስማምተውበታል የተባለው በዚህ በኢስቶኒያ ስብሰባ ላይ ጣሊያን ላይ ተጨማሪ ገንዘብ በመስጠት ጫናውን መጋራት ሁለተኛ በሊቢያ ላይ ያለው ተሳትፎ ከሊቢያ መንግስት ጋር አንደኛ እዛ ውስጥ ያሉ የስደተኛ ድርጅቶች ጋር በመርዳት እዛ ውስጥ ያሉ ስደተኞችን አያያዝ ማሻሻል ከሊቢያ ደግሞ እና ከኒጀር ወደ መጡበት ሀገሮች ስደተኞች የሚመለሱበትን ሁኔታ ማመቻቸት በደቡባዊ ሊቢያ በኩል ጥበቃዎችን በማድረግ እንዳይመጡ መከላከል እና ከሁሉም በላይ ደግሞ የሊቢያን የባህር ዘብ በማጠናከር ወደ ባህር ሊያሻግሩ የሚችሉትን ኃይሎች መቆጣጠር እንዲቻል በሚለው ስምምነት አለ። በእነዚህ በተስማሙባቸው ላይ የጋራ ውሳኔዎችን አሳልፈው ለመስራት ነው። እነዚህኞቹን አሁን ዛሬ ተስማሙባቸውን ተግባራዊ በማድረግ ያለውን ጫና ለመጋራት ይስማማሉ ተብሎ ይጠበቃል። እንደውም አሁን ያሉት መረጃዎች የሚያሳዩት ተስማምተዋል ነው የሚባለው። እንግዲህ በተግባራዊነቱ ላይ ነው አንዳንድ ጊዜ ችግሩ የሚከሰተው። ስለዚህ አሁን ጫናው እያየለ በመምጣቱ የግድ እነዚህኞቹን እንኳ ተግባራዊ በማድረግ ችግሩን ለመቋቋም ጥረት ያደርጋሉ ተብሎ ነው የሚጠበቀው። በነገራችን ላይ እዚሁ ጋር ተያይዞ አምነስቲ ኢንተርናሽናል ዛሬ ባወጣው ዘገባ ደግሞ እንደውም የአውሮፓ ሕብረት ፖሊሲ ስደተኞችን የበለጠ ለሞት እየዳረገ ነው የሚል ወቀሳ ነው ያቀረበው። ከጥር ወር ወዲህ ብቻ ሁለት ሺህ በላይ ስደተኞች ናቸው የሞቱት። አሁን ደግሞ ስደተኞችን ህይወት በማትረፍ ላይ በተሰማሩ መንግስት ያልሆኑ ድርጅቶች ላይ ቁጥጥር እንዲደረግ መወሰኑ የበለጠ ስደተኞችን ለሞት ይዳርጋል። ስለዚህ ከዚህ ይልቅ ህጋ የሆነ መግቢያ ቀዳዳ ሊመጣ የሚችልበትን መንገድ መፈለግ አለበት እንጂ ይህ የአሁኑ አካሄድ የበለጠ ስደተኞችን ለችግር የሚዳርግ ነው የሚል ስሞታና ክስ አምነስቲ ኢንተርናሽናል አቅርቧል መንግስት ቱ ደግሞ በዚህ መልኩ ችግሩን ለመቅረፍ ሙከራ እናደርጋለን እያሉ ነው። የስደተኞቹ ችግርና መምጣት ግን ከዚህ ቀደም እንደነበረው አሁን ይቀጥላል ተብሎ ነው የሚጠበቀው። ግን በዚህ መልኩ ለመቋቋም ደግሞ ጥረት እያደረጉ ነው። እንግዲህ ሸዋዬ ገበያው ንጉሴ ከብራስልስ በጣም አመሰግናለሁ። ለማብራሪያው። እኔም አመሰግናለሁ።